ማህበራዊ መገናኛ ዘዴዎች ቅኝት። ሰላም ጤና ይስጥልን። የማህበራዊ መገናኛ ዘዴዎች ዝግጅት ተከታታዮቻችን በዛሬው ዝግጅታችን በድርቅ ሳቢያ የእርሻ በሬዎቻቸውን ያጡ አርሶ አደሮች በሰው ሲያርሱ የሚያሳየው ፎቶ፣ የጠቅላይ ሚኒስትሩ የከተማ ግብርና ጉብኝት፣ እንዲሁም በጎንደር ከተማ የተገደሉ ሙስሊሞች ጉዳይ ላይ በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ የተሰጡ አስተያየቶችን አሰባስበናል። አብራችሁም ቆዩ። በኦሮሚያ ክልል በቦረና ዞን የሚገኙ መሆናቸው የተገለጸ አርሶ አደሮች በድርቅ ሳቢያ ለእርሻ ስራ የሚገለግሉባቸው ከብቶች በማለቃቸው ሰዎች በሬዎቹን ተክተው ሲያርሱ የሚያሳየውና በማህበራዊ መገናኛ ዘዴዎች የተሰራጨው ፎቶ በዚህ ሳምንት በርካታ አስተያየት የተሰጠበትና ብዙ ያነጋገረ ጉዳይ ነው። ሄዊ ነኝ በሚል የፌስቡክ ስም የሰፈረው አስተያየት ችግራችን ሂዶ ሂዶ እዚህ ደርሷል ይላል። አቢኮ ዳዊት በበኩላቸው አሁን ለእነዚህ ሰዎች የሚሆን ገንዘብ ጠፍቶ ነው ምን አለበት ብንተባበር? ሲሉ ሄለን አለሙ ደግሞ ዓለም በቴክኖሎጂ የት ደርሳለች? እኛ ወደ ኋላ ተጉዘን በበሬ ከማረስ ወደ ሰው ተሸጋገርን፣ ወደ ጥንታዊ ዘመን ያሳዝናል ብለዋል። መክበብ አረጋ በበኩላቸው በጣም የሚያሳዝን እና ልብ የሚነካ ችግር ነው ፈጣሪ በቃ ይበለን ብለዋል። ዳዊት በጸጋ በበኩላቸው የስቃያችን ብዛቱ ድርቁ፣ ሌብነቱ፣ ማፈናቀሉ፣ ጦርነቱ፣ ግድያው፣ ረሃቡ፣ የሃይማኖትና የብሔር ግጭቱ፣ ስደቱ፣ የኑሮ ውድነቱ፣ በምድር ላይ ያሉ መከራዎች ሁሉ ተጠራርተው በአንድ ላይ የሰፈሩብን፣ ኢትዮጵያውያን ግን ምን ነክቶን ነው በማለት ጠይቀዋል። አብዱ ከማል በበኩላቸው እባካችሁ በፌስቡክ ፎቶ ከመለጠፍ ወጥተን መረዳዳትን ጀምር ሲሉ፣ ዘንድሮ በችግር እየቀለድን እንለፈው እንጂ ገና የማናየውና የማንሰማው ችግር የለም ያሉት ደግሞ መሰረት ፈቀደ ናቸው። በሳምንቱ መጀመሪያ ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ከተማ መስተዳደር ምክር ቤት ጋር ውይይት ካካሄዱ በኋላ የከተማ ግብርና እንቅስቃሴ አንድ አካል ነው የተባለውንና በጽህፈት ቤቱ ቅጥር ግቢ የሚገኘውን የግብርና ስራ ለስብሰባው ተሳታፊዎች ጠቅላይ ሚኒስትሩ ሲያስጎበኙ መታየታቸው በማህበራዊ መገናኛ ዘዴዎች በርካቶችን አነጋግሯል። ወቅቱን ያልዋጀ ነው በሚልም ጉዳዩ በርካታ ትችቶችን አስተናግዷል። ጋሻው ድንቄ የተባሉ አስተያየት ሰጪ የጓሮ ግብርና ከሚገመግሙ የሀገሪቱን ሰላምና ደህንነት የዜጎችን ሞትና ስደት ቢገመግሙ ይሻል ነበር ሲሉ፣ ሽመልስ ገበየሁ በበኩላቸው እባካችሁ አገራችን የገባችበትን ችግር የሚመጥን ስራ ስሩ ብለዋል። ዘሚካኤል ግርማ የተባሉ አስተያየት ሰጪ በበኩላቸው በአንድ ሚኒስተር መስሪያ ቤት በአንድ ቅርንጫፍ ሊሰራ የሚችልን ነገር የመንግስት ይልቁንም የሚኒስትሮች ሁሉ ጠቅላይ ስራ ሆኖ አረፈ። ይህንን እኮ ያለ በጀት ያን ሁሉ ስራ የሰራው ጋሻ በራ ሞላ በቢሊዮን ብር ቢመደብለት የበለጠ ውጤታማ ሊሆን እንደሚችል የታወቀ ነው። እየዞሩ ምግብ ማደልም ቢሆን እነቻች ታደሰ ከልብ ሊሰሩት ይችሉ ነበር ሲሉ ተችተዋል። ጌታቸው መኮንን በበኩላቸው ክቡር ጠቅላይ ሚኒስትሩ እርስዎ በችግኝና በፓርክ ቢዚ ሆነዋል፣ ዜጎች ደግሞ የእሳት ራት እየሆኑ ነው የሚል አስተያየት አስፍረዋል። አሌክስ ዘጻት የተባሉ አስተያየት ሰጪ ደግሞ ብልጽግናዎች ሆይ ህዝብ በረሃብ በግጭትና ጦርነት አልቆ ዛፍና አትክልት ላይ ልትነግሱ ነው እንዴ? የሚል አስተያየት ሰጥተዋል። ታዴ ጋቢት የተባሉ አስተያየት ሰጪ ደግሞ ጠቅላይ ሚኒስትሩ ሀሳቧ አይከፋም ግን አብዛኛው ከተሜ እንኳን አትክልት የሚያለማበትና ለጎኑ ማረፊያ ቤት የሌለው መሆኑን አተውት ነው የሚል አስተያየት አስፍረዋል። ከቀናት በፊት በአማራ ክልል ጎንደር ከተማ ሸከማል በተባሉ የሃይማኖት አባት ስርዓተ ቀብር ላይ በተከሰተ ችግር የተገደሉ ሙስሊሞች ጉዳይ በዚህ ሳምንት ብዙዎችን ያሳዘንና በማህበራዊ መገናኛ ዘዴዎችም ብዙ ያነጋገረ ጉዳይ ነው። ግድያውን የክልሉ መንግስት፣ የተለያዩ የተቃዋሚ ፓርቲዎች፣ የኢትዮጵያ የሰብአዊ መብቶች ጉባኤ፣ የኢትዮጵያ የሃይማኖት ተቋማት ጉባኤና ሌሎች በርካታ ግለሰቦችና ተቋማትም አውግዘውታል። በዚህ እኩይ ተግባር የተሳተፉ አጥፊዎችን መንግስት ለህግ እንዲያቀርብም ተጠይቋል። ይህንን ተከትሎ አህመድ ሁሴን የተባሉ አስተያየት ሰጪ በጣም የሚያሳዝን ነው። በጾም ወቅት ምስኪን ሙስሊሞችን የገደላችሁ ወንጀለኞች በህግም በፈጣሪም ፊት ተጠያቂ ናችሁ። መንግስትም ወንጀለኞችን አጣርቶ ለፍርድ ያቅርብ። ህዝቡም ቢሆን ወንጀለኞቹን ማጋለጥ አለበት ሲሉ አዋ ቃሲም የተባሉ አስተያየት ሰጪ ደግሞ በጎንደር የተከሰተው ችግር አሳፋሪ ነው፣ በተለይ የተነሳበትና የተዛመተበት መንገድ፣ ወገኖቻችን በዚህ መልኩ መሞታቸው እጅግ የሚያሳዝን ነው። የወገኖቻችንን ነፍስ ፈጣሪ በጀነት ያኑርልን ሲሉ ሰለሞን ዲዲያ በበኩላቸው የጎንደር ሙስሊሞች መሞታቸው ያሳዝናል አሁንም በዚህ መንገድ እየተናቆርን መቀጠላችን ለመለወጥ ያለንን ዘገምተኝነት ያሳያል ሲሉ፣ ኤልያስ አማን በበኩላቸው በጎንደር የተፈጠረውና ሃይማኖትን መሰረት ያደረገው ጥቃት ፈጽሞ ተቀባይነት የለውም። በጥቂት ጸባጫሪዎች በሰላም አብሮ የሚኖረው ህዝብ ሰላሙ ሊደፈርስ፣ የሰው ህይወትም ሊጠፋ አይገባም በማለት ጽፈዋል። አርሴዶ አርሴዶ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ይህ ህመም የሙስሊሙ ህመም ብቻ አይደለም። ይህ ህመም የክርስቲያኑ ብቻም አይደለም። ይህ ህመም ለሰው ልጆች ክብር የሚጨነቁ የሚያስቡ ሁሉ ህመም ነው የሚል አስተያየት ሰጥተዋል። አጎ ያኮቦ የተባሉ አስተያየት ሰጪ በበኩላቸው ኢትዮጵያ ውስጥ የሃይማኖት አባቶች ሰላምና ፍቅርን መስበክ ሲገባቸው የአንዱን ሃይማኖት መጥፎነት ለተከታዮቻቸው ይሰብካሉ። የብሔር መሪዎች የአንድን ብሔረሰብ መጥፎነት ያወራሉ የፖለቲካ ፓርቲዎችም እንዲሁም የአንድን ፖለቲካ ፓርቲ መጥፎነት ሲሰብኩ ይውላሉ። ታዲያ ይችን ሀገር ማን ይታደጋት? ሲሉ ጠይቀዋል። ባሴሸቱ በበኩላቸው ክልሉ መግለጫ ከመስጠት የዘለለ እርምጃ ወስዶ ህዝቡን ማረጋጋት አለበት። እርምጃ መውሰድ ከቻላችሁ ህዝቡን ትታደጉታላችሁ። ከመግለጫ ወደ ተግባር ግቡ ሲሉ አቤል ጌታቸው ደግሞ ችግሩን የሰው ህይወት ሳይጠፋ ለምን ቶሎ ማስቆም አልተቻለም? እንዴት ከጸጥታ ኃይሉ በላይ ሆነ? የሚል ጥያቄ አንስተዋል። በሌላ በኩል ከኢትዮጵያ ሰላም እንጂ ከኢትዮጵያ ሁከት ማናችንም አናተርፍም በሚል ጠቅላይ ሚኒስትሩ ያወጡትን መግለጫ ተከትሎ ጸጋ ቢተው የተባሉ አስተያየት ሰጪ እኔም እንደርሰውላለሁ እርሶም የሀገሪቱን የስልጣን ቁንጮ ይዘው እንደኔው ይላሉ ጎበዝ የገጠመን ነገር ጉድ ነው ሲሉ፣ ሰናይት በቀለ በበኩላቸው ህዝቡም ጠቅላይ ሚኒስትሩም እኩል የሚያማረርባት ሀገር መፍትሄ ስንጠብቅ እንደ ታዛቢ ሆነው ምክር ይሰጡናል ወቾ ጉድ ሲሉ፣ ሰኢድ ሽኩር በበኩላቸው በሰላም ዙሪያ ዘላቂ መፍትሄ ለማምጣት አጥፊን በደንብ መቅጣት ያስፈልጋል የሚል አስተያየት ሰጥተዋል። እሳት በእሳት አይጠፋም በሚል ዮሐንስ መኮንን በፌስቡክ በጻፉት ደግሞ የሃይማኖት ተቋማት ዋነኛ ተልኳቸው ተከታዮቻቸውን በስነምግባር በማነጽ ለሀገርና ለወገን የሚጠቅሙ ዜጎች ማድረግ ሲሆን፣ ሁለተኛው ተከታዮቻቸው የሰማያዊን መንግስት እንዲወርሱ ማስቻል ነው። ያ ሆኖ እያለ ግን የሃይማኖት ተቋማት ለተከታዮቻቸው እንኳንስ የነፍስ እረፍት የስጋ ሰላም መስጠት እንዴት ተሳናቸው ሲሉ ጠይቀዋል። ሰንጊቦ ሸፈር የተባሉ አስተያየት ሰጪ በበኩላቸው ጎንደር ላይ ለተገደሉት ሙስሊም ወንድሞቻችን እናዝናለን፣ ድርጊቱንም እናወግዛለን። ነገር ግን ጎንደር ላይ ለተገደሉት ሙስሊሞች አዝነናል ማለታችን ጎንደር ላይ በተገደሉት ክርስቲያኖች ተደስተናል ማለት አይደለም። በአንጻሩ የመስጊድ መቃጠልን እናወግዛለን ስንል የቤተ ክርስቲያንን መቃጠል እንደግፋለን ማለታችን አይደለም። እንደዚህ ጋር ሁላችንም በሀገራችን ላይ እኩል የመኖር መብት አለን። በሁለቱም ወገን የሞተው ሰው ነው። ሙስሊሙም ክርስቲያኑም መገደል የለባቸውም። መስጊድም ቤተ ክርስቲያንም መውደም የለበትም። ያንዱን በኦታ የሌላውን በዝምታ ማስተናገድም የለብንም። ገዳይም አቃጣይም አደብ የሚገዙት ደግሞ መልካም የሰራን የሚሸልም፣ ጥፋተኛውንና ወንጀለኛውን ደግሞ ለሕግ አቅርቦ የሚቀጣ ፍትሕ ሲሰፍን ነውና የሕግ የበላይነትም ይረጋገጥ በማለት አስተያየታቸውን ቋጭተዋል። አድማጮች፣ የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ